ጥያቄ 26 ነቢዩ ሰለላሁ ዓለይሂ ወሰለም ካደረጋቸው ዘመቻዎች መካከል ዋና ዋና የሚባሉትን ጥቀስ። መልስ፦ የታላቁ የበድር ዘመቻ፣ የኡሑድ ዘመቻ፣ የአሕዛብ ዘመቻ፣ ፈትሑ መካ ወይም መካ የተከፈተችበት ዘመቻ ይጠቀሳሉ።